ብራስልስ ቤልጅግ ውስጥ የሚገኙ ትምህርት ቤቶችና የባቡር ጣቢያዎች ዛሬ ማክሰኞ ዝግ ሆነው እንደሚውሉ ተገለጠ። እርምጃው ባለስልጣናት እንደ አውሮፓ ቆጣጠር ባለፈው ህዳር 13 ቀን ፈረንሳይ ዋና ከተማ ፓሪስ ውስጥ ለደረሰው ጥቃት ቀንደኛ መሪ የሆነውን አሸባሪ ለማግኘት ፍለጋ ላይ በመሆናቸው ነው። የቤልጂጉ ጠቅላይ ሚኒስትር ቻርለስ ሚሼል ትናንት ሰኞ ሲናገሩ፣ ጥቃት ለመፈጸም ሌላ ዛቻና ማስፈራሪያ ስላለ ዋና ከተማዋ ቢያንስ እስከ ቀጣዩ ሳምንት ድረስ ጥንቃቄ የተሞላበት ታደርጋለች ተብሏል።